የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ኢትዮጵያ ውስጥ ባደረጉት ጉብኝት የፖለቲካና የሕሊና እስረኞች እንደነበሩ ከተገለጸና በቅርቡ ከተፈቱት መካከል ጥቂቶቹን አነጋግረዋል። አንዳንዶቹ እስር ቤት ውስጥ ሳሉ ተፈጽሞብናል ያሏቸውን የግፍ አድራጎቶች ለኮሚሽነሩ መዘርዘራቸው ተገልጿል። ሰብአዊ መብቶችን በኢትዮጵያ ለማስከበር አዲሱ ጠቅላይ ሚኒስትር ከልብ ቢሰሩ እንኳ የስርዓት ለውጥ ካልተደረገ ያንን ሊያሳኩ አይችሉም ሲሉ ጥርጣሪያቸውን የገለጹም አሉ። መለስካቸው አማሃ ከአዲስ አበባ ዝርዝር ልኳል። ሰሞኑን በኢትዮጵያ መንግስት ግብዣ አዲስ አበባ የሚገኙት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛኢድ ራአድ አልሁሴይን በዛሬው የሥራ መርሃ ግብራቸው በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን እንዳነጋገሩ ታውቋል። ኮሚሽነሩ ካናገሯቸው መካከል ሁለቱን ቪኦኤ አናግሯቸው ነበረ። በዚህ ስብስብ ውስጥ የፖለቲካ ፓርቲ መሪዎች ጋዜጠኞች፣ የኢንተርኔት አምደኞች እና ከሙስሊሙ ማህበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላት እንዲሁም የዋልድባ ገዳም መነኮሳትም ተገኝተው እንደነበረ ታውቋል። ከአራት ወራት በፊት ከእስር የተፈቱትና የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ቪኦኤ ካናገራቸው አንዱ ናቸው። እስር ቤት የነበሩ አጠቃላይ ስለ ሰብአዊ መብት አያያዝና እስር ቤትም ስለነበሩት ሁኔታዎች የተነጋገር ነው ያውስተኞችን ነው እና እያንዳንዳቸው አሁን እንደሚነግሩኝ በእስር ቤት ሆናቸው ያጋጠማቸውን በሙሉ የደረሰባቸውን በደል ተናግራቸዋል፣ አስታውቃቸዋል፣ ዘርዝራቸዋል። እንዴት ነው? አዎ የተናገሩ አሉ። ስለ አጠቃላይ እስር ቤት ሁኔታ እና ስለደረሰባቸውም ችግር የተናገሩ አሉ። ሁሉም አንድ ነገር አይደለም የተናገረው ማለት ነው። የተናገሩ አሉ። በእርሶ አስተያየት፣ ኮሚሽነሩ የዘረዘራችሁትን ነገር በሚገባ ተገንዝበዋል የሚል አስተሳሰባለሁ። ስለዚህ ምንድን ነው እንደው ምልክት ነው ብሎ የሚነግሩኝ አይ ይመስለኛል። እኛንም አነጋግሮ አጠቃላይ ሲሉን ያገኘ ይመስለኛል። እኛም ብቻ ሳይሆን ሌሎቹን የሚያነጋግር ይመስለኛል። ቢያንስ ጠቅላይ ሚኒስትሩ እንደሚያነጋግር ግን አንስቷል። በእሳቸው እንደ አስተያየት የሰብአዊ መብቶች አያያዝ በኢትዮጵያ የገለጹት ነገር አለ። ምን እንዳይመስል ጽሕፈት ቤታቸው ግምገማ መሰረት የተወሰነ እውቀት እንዳላቸው ይታወቃል። ከዚህ በፊትም ሙከራዎች ሲያደርጉ እንደነበረ እና ኢትዮጵያ ውስጥ ለመስራት አሁንም ቢሆን የተወሰነ እውቀት እንዳላቸው ከንግግራቸው ያስታውቅ ነበር። በእናንተ በኩል በእስር ቤት ከደረሰባችሁ ወይም በአያያዝ ጉድለት ከደረሰባችሁ፣ ወጣ ብላችሁ ስለ ሀገሪቱ በተለይ እናንተ የፖለቲካ ፓርቲ መሪዎች ያላችሁት ነገር ነበረ በአጠቃላይ ስለ ኢትዮጵያ ከሀገሪቱ የፖለቲካ ምህዳር አንጻር በተለይም ወደፊት መጪው እድል የኢትዮጵያ ምን ይዞ መጥተዋል፣ አዲሱ ጠቅላይ ሚኒስትር እና አዲሱ የኢህአደግ አሰራር ወዴት ሊወስደን ይችላል፣ እየወሰደን ነው፣ አጠቃላይ ስዕል ላይ ተነጋግረናል። በኮሚሽነሩና በቀድሞቹ እስረኞች መካከል የተካሄደውን ውይይት ዘርዘር አድርጎ የነገረኝ እውቁ ጋዜጠኛና ከስድስት ዓመት በላይ እስራት በኋላ በቅርቡ የተለቀቀው እስክንድር ነጋ ነበረ። እዛ ሲነገር ከነበሩት መካከል ሁለቱን ላንሳለን እንደምሳሌ። በጣም ልቤን የነኩ ነገሮች ስለሆነ ዋልድባ መነኮሳት ያነሱትን ልንገር። እነሱም በመጀመሪያ ነገር ማዕከል ላይ ቆዩት አንድ አመት ከሶስት ወር ነው። እንዴት አንድ አመት ከሶስት ወር እንደቆዩ ሲመረመሩ፣ የምርመራ ቦታ ነው ደግሞ ቦታ አሁን በፀረ ሽብር ህጉ እንኳን ማክሲመም በጣም ተለጥጦ አራት ወር ነው የሚለው። እነሱ ዓመት ከሶስት ወር ቆይተዋል። ከዚህ ጀምራል የሰብአዊ መብት ተሰጥቶ ግን እሱ ብቻ አይደለም። እነዚህ መናኩስቶች ናቸው፣ በባህላችን በሃይማኖታችን በታሪካችን ትልቅ ቦታ የምንሰጣቸው ናቸው። ያ ከለላሉ ናቸው። ማለትም ምን ምን ደርሶብናል ሲሉ ሰምቻለሁ። ልብሳቸው የመናኩስ ልብሳቸው እንዲወጣ እንዲያወልቁ። ሲገደዱ እንደነበር ከዛም አልፎ ግን በጣም እጅግ አፀያፊው ነገር ተደብድበዋለን ይሄ ለጆሮ ተደብደበናል አሉ ተደብደበናል አሉ እነዚህ እግዚአብሔር ሰዎች ናቸው እውነት ነው የሚናገሩት አይዋሹም እና ለጆሮ የሚቀፍ ነገር ነበር ለእኛ ብቻ ሳይሆን ለፈረንጆች ላዳመጡት ፈረንጆች ያስደነገጠ ነው ማለት ይችላል ምንም እንዳስደነገጣቸው ምንም ጥርጣሬ የለኝም ከዛ ቀጥሎ ደሞ ንግስት የተናገረችው አለ ንግስት በምርመራ ላይ ከአስር ጣቶቿ ላይ ዘጠኙ ተነቅለዋል አንዱ ይሄ ነው ሁለት ራቁቷን ሲገርፋት ነበር አብሎ ራቁቷን አድርጎ ሲገርፏት ነበር። ራቁቷን መግረፍ ብቻ አይደለም እጅግ አጸያፊ ነገር ይሄ በሚሆንበት ጊዜ ወንዶች ወደ ውስጥ ገብተው እንዲመለከቷት ራቁቷን እንዲመለከቷት ሲያደርጉ ነበርእና ይሄም በጣም እጅግ አድርጎ ያሳዝናቸው አጸያፊ ነገር መፈጸሙ ተረድተዋል ብዬ ያስባለሁ። እነሱ ለዚህ የሰጡት መልስ ምን ነበር? እዚያው ነው በስፍራው የተናገሩት ነገር ነበር በጣም በጣም ማዘን ነው። ምን ማለት ይችላል? እንደዚህ አይነት በጣም ለጆሮም የሚቀፍ ነገር ሲሰሙ ማዘን ነው። አዝነዋል። ያው ይሄን ነገር ለጠቅላይ ሚኒስትሩ ብቻ እንደሚነግሯቸው ነግረውናል። እንደ ምሳሌ ያነሷቸው አሉ ያስባለሁ። ከዛ በኋላ የተነጋገርነው ስለ ሰብአዊ መብት እንዴት ይጠበቃል፣ ሰብአዊ መብት እንዴት ነው ኢትዮጵያ ውስጥ ሊጠበቅ የሚችለው። የሚያንተ ነው ይሄ መጣው። እሳቸው እሳቸው ጠየቁ፣ እንዴት ነው ሰብአዊ መብት ኢትዮጵያ ውስጥ ሊጠበቅ የሚችለው፣ እንዴት ነው ሰብአዊ መብት፣ ምን ቢደረግ ይሻላል አሉ። ሰብአዊ መብት ኢትዮጵያ ውስጥ ሊከበር የሚችለው ዲሞክራሲ ሲመጣ ብቻ ነው። ቅድመ ሁኔታ አለው ሰብአዊ መብት ቅድመ ሁኔታ ዲሞክራሲ ነው። ጠቅላይ ሚኒስቴሩ ኢትዮጵያ ውስጥ ሰብአዊ መብትን ማስከበር ወይም ለማስጠበቅ በግል በግል ቁርጠኝነት ቢኖራቸው ስርዓቱ እስካለ ድረስ የሰብአዊ መብት ሊከበራቸው የሰብአዊ መብትን ጀነሬት የሚወልደው የሰብአዊ መብት ባለቤት ስርዓት አምባገነናዊ ስርአት አምባገነናዊ ስርአት እስካለ ድረስ ጠቅላይ ሚኒስቴሩ እንዳይፈጸም ቢፈልጉ ቢሰሩ በስርዓት ውስጥ ቢሰሩ ሊያስቀሩታችሁ አምባገናዊ ስርዓት እስካለ ድረስ የሰብአዊ መብት ጥሰት አለ። ስለዚህ ዲሞክራሲ ላይ መሰራት አለበት። የሰብአዊ መብት ጥሰትና ዲሞክራሲ አንድ ሳንቲም ሁለት ግልባጭ ናቸው የሚል አቋም ነው በእኛ በኩል የተንጸባረቀው። ታዲያ ይሄስ እንዴት ነው? ዲሞክራሲ ኢትዮጵያ ውስጥ እንዴት ሊመጣ ይችላል? ምንድነው መደረግ ያለበት የሚልም ጥያቄ አንስተው ነበረ። ለዚህ ሁለት ነገሮች ናቸው። ወደ ዲሞክራሲ የሚያስኬደን በሁለት መንገድ ነው ብለንም አቋማቸውን ገልጸንላቸዋል። እነዚህም አንድ በዚህ በሚቀጥሉት መቶ ቀናት ውስጥ ጠቅላይ ሚኒስትሩ ቢችሉ ህዝቡ የሚጠብቀው እሳቸው ደግሞ ቢችሉ አንድ የአስቸኳይ ጊዜ አዋጁን ማንሳት አለባቸው። ሁለት ሁሉን አቀፍ ሁሉን አቀፍ የሆነ ድርድር መጥራት አለባቸው። ሁሉን አቀፍ ድርድር በምንልበት ጊዜ ሀገር ውስጥ ያሉ የፖለቲካ ድርጅቶችን ከዛም በላይ ከኢትዮጵያ ውጭ ያሉና በሽብርተኝነት የተፈረጁትንም ድርጅቶች የሚያካትት ድርድር መደረግ አለበት። ያ ነው ወደ ዲሞክራሲያዊ ስርዓት ሊያስገባን የሚችል ያ ነው ጥርጊያ መንገዱ። ይሄንን ማን አንስተንባቸዋል። ይሄ ደግሞ እኛ ያመጣ ነው አይደለም፣ እኛ ፍለሰፍ ነው አይደለም፣ እኛ ለሀገራችን ይረጃል ብለን የቀመድ ነው አይደለም። በብዙ ሀገሮች ውስጥ ተሞክሮ የሰራ የተፈተነ ሂደት ነው። ግን እንደው አንተ ልጠየቅህና እስክንድር፣ የነዚህ ሰዎች መምጣት ስለ ሰብአዊ መብቶች አያያዝ በኢትዮጵያም ሆነ ስለ ሌሎች ለዲሞክራሲ መምጣት ቅድም እንዳልከው ስለ ዲሞክራሲ ስርዓት መመስረት ምን የሚያደርገው አስተዋጽኦ ይኖራል? እንግዲህ ታስባለህ፣ የፖለቲካ ተጽዕኖ አለው፣ የሞራል ተጽዕኖ አለው። አሁን አዲስ ጠቅላይ ሚኒስትር ናቸው፣ አዲስ ጠቅላይ ሚኒስትር ነው ያሉት። ዓለም ሊያነጋግራቸው ይፈልጋል። ዓለም ሀሳቡን ሊያካፍላቸው ይችላል። ዓለም ምን እያለ እንደሆነ ስለ ኢትዮጵያ ጉዳይ መስማት አለባቸው። የለውጥ ጥያቄ እየመጣ ያለው ኢትዮጵያ ሕዝብ ብቻ አይደለም ካለም አቀፉ ማህበረሰብ ነው። ላለፉት ሶስት አስርት ዓመታት በተለይ ምዕራባውያን የኢትዮጵያ መንግስትን ያለ ምንም ቅድመ ሁኔታ ሲደግፉት ነበር። አሁን ምን እያሉ ነው? በቃ አበቃ፣ ይሄ አብቅቷል። ከአሁን በኋላ አገሪቷ ወደ እውነተኛ ለውጥ መግባት አለባት እያሉ ነው። ይሄንን ከዓለም አቀፍ ማህበረሰብ ሰምተው ጠቅላይ ሚኒስቴሩ ወደ ፓርቲያቸው ይዘው መሄድ አለባቸው። ለእሳቸው ብቻ አይደለም እየተነገረ ያለው። ይሄንን መልእክት ይዘው ወደ ፓርቲያቸው መግባት አለባቸው። ወደ ኢህአዴግ ስራ አስፈጻሚ መግባት አለባቸው። ወደ ኢህአዴግ ምክር ቤት መግባት አለባቸው። ወደ ኢህአዴግ አባላት መሄድ አለባቸው። ዓለም አቀፍ ማህበረሰቡም ለውጥ መምጣት አለበት እያለ ነው። እሳቸው ብቻ አይደሉም። አሁን በፓርቲያቸው ውስጥ ለውጥ የሚፈልግና ለውጥ የማይፈልግ ኃይል አለ። ጠቅላይ ሚኒስቴሩ ለውጥ ከሚፈልጉት ኃይሎች መካከል አንዱ ናቸው። ግን ብቻቸው አይደሉም፣ ብቻቸው አይደሉም። ህዝቡ ከሳቸው ጋር አብዛኛው ህዝባችን ለውጥ ይፈልጋል። ህዝቡ ብቻ አይደለም፣ ዓለም አቀፍ ማህበረሰቡም ለውጥ ይፈልጋል። ዓለም አቀፍ ማህበረሰብ በምንልበት ጊዜ ደግሞ የኢህአደግ አጋሮች ናቸው። በኢህአደግ ጠላትነት የማይጠረጠሩ ናቸው። ያለ ምንም ቅድመ ሁኔታ ለሶስት አስርተ ዓመታት የደገፉት ናቸው። እነሱ ለኢህአደግም ቢሆን መልካሙ ነው የሚመኙት። ኢህአደግ በቀጣይ በዲሞክራሲያዊ ስርዓት ውስጥም ተካፋይ እንዲሆን የሚፈልጉ ናቸው። በጎን ስለሚያም ስለሚመኙ ለሀገር ብቻ ሳይሆን ለኢህአደግም በጎን ስለሚመኙ ነው እንደዚህ አይነት ምክር የሚነግሩት። እና የዓለም አቀፉ ማህበረሰብ በተለያየ መንገድ መጥቶ የሚያነጋግራቸው በደንብ መዝግበው ለፓርቲያቸው እንዲወስዱ ነው የሚጠብቀው። ያንን ማድረግ አለባቸው ብያምናለሁ። በጣም አመሰግናለሁ እስክንድር። እሺ አመሰግናለሁ። ኮሚሽነር ዛይድ ራድ አልሁሴን ዛሬ ከኢትዮጵያ ፓርላማ አባላትና ከውጭ ጉዳይ ሚኒስትሩ ጋር መነጋገራቸው ታውቋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ 该物种